አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ከተማዋን ዘመናዊ ለማድረግና የመጓጓዣ ችግሮችን ለመቅረፍ የሚያግዝ መሆኑን አስተያየት የሰጡ ነዋሪዎች ተናግረዋል። ከግንዛቤ እጥረትና በቂ የማቋረጫ ቦታዎች ካለመኖራቸው ጋር በተያያዘ አደጋዎች ሊከሰቱ ይችላሉ በሚል ነዋሪዎች ብቻ ሳይሆኑ ስጋት ያላቸው የትራንስፖርት ሚኒስትሩም ጭምር ናቸው። የሚኒስትሮች ምክር ቤትም ከአገልግሎቱ መጀመር ጋር ተያይዘው የባቡር አገልግሎት ደህንነት ህግ አውጥቷል። አንድም ሰው ከባቡር አገልግሎት ጋር በተያያዘ እንዲሞት አንፈልግም ብለዋል የትራንስፖርት ሚኒስትሩ አቶ ወርቅነህ ገበየሁ። እስክንድ ፍሬው ነው፣ ዘገባውን ይላክልን። አዎ፣ የቀደመው ተመልሷል። ባቡሩ ዳግም ወደ ኢትዮጵያ መጥቷል። እነዚያ የምስራቅ ኢትዮጵያ ትዝታዎች፣ ከበርካቶች ልብ ውስጥ የቀሩ ዜማዎች፣ ሽልንጌን የመሰሉ ትረካዎች ዳግም ነፍስ ሊዘሩ ጊዜው ደርሷል። ባቡር ቦታ ቀይሮ ቴክኖሎጂ ጨምሮ በአዲስ አበባ ተከስተዋል። ክቡራትና ክቡራን ተሳፋሪዎቻችን ቀጣዩ ጣቢያ ሜክሲኮ ወደ መገናኛ። በከተማዋ ከተገነባው 34 ኪሎ ሜትር የባቡር መስመር ግማሹ ትናንት አገልግሎት መስጠት ጀምሯል። በጉዞ ላይ ያነጋገርኳቸው የመጀመሪያ ተሳፋሪዎችም ደስታቸውን ገልጸዋል። በባቡር ግንባታው ፕሮጀክት በብየዳ ስራ መሳተፉን የሚናገረው ዳንኤል አስረስ አንዱ ነው። ደስ ብሎናል። የምናየው በጣም ያስደስታል። አንደኛ የስራ ሞራላችንን በቃ ለእኛ ራሱ ለወደፊቱ ታላቅ ከዚህ የበለጠ ደግሞ እንድንሰራ አድርጎናል። በጣም ደስ ብሎናል። ከምንም በላይ ምን ልበል? በጣም ደስ ስላ ስሜት መናገር ሁሉ ራሱ ያቀተኛል። በከፍተኛ ትምህርት ተቋም ተማሪ መሆኑን የገለጸው ኢንዱርሰን ባዬ ተመሳሳይ ሀሳብ አንጸባርቀዋል። በዚህ በቀላል ባቡር ውስጥ ሆነን ነው እያነጋገርኩ ያለሁት። ለአዲስ አበባ ምን ማለት ነው በአንተ እምነት? ይህ የባቡር ትራንስፖርት መጀመር እንደ ከተማ ይሄ በጣም ደስ የሚል ነገር ነው። ለአዲስ አበባ ደግሞ እድገቷ የሚወራውን በሚዲያ የምንሰማው እንዲዳሰስ ያደረገ ቴክኖሎጂ ነው። አሁን በቃ በትራንስፖርቱም ላይ ህዝቡ በተቸገረበት ነገር ላይ ሞልቀልጠፍ ያለ ነገር ይሰጣል ብዬ አስባለሁ። ኖርማሊ አሁን ዛሬ የተሳፈርነው ወደ ፒያሳ ነው። በአራት ብር ነው የተሳፈርነው ዛሬ። በአራት ብር ነው የተሳፈርነው ስንል፣ ከፍላችኋል? ዛሬ ነው የሙከራ ነው። ቆርጫለሁ እኔ የመጀመሪያው ትኬት እንደውም የእኔ ቁጥር እና ቆርጣ አሁን ከፍለ ነው እየሄድክ ያለኸው? አዎ፣ እኔ ቆርጬ ነው። በሕጋዊ መንገድ ነው እየሄድክ ያለኸው። እኛን ህገ ወጥ እያደረከው ነው ማለት ነው። እናንተ ተጋብዛችሁ ነው? አዎ፣ የቆረጠዋሉ ማለት ነው። እናንተ ትኬት ቆርጠ የገቧሉ? አዎ እኔ በጠዋት ነው የቆረጥኩት ምክንያቱም ጂኒየስ ቡክ ላይ መመዝገብ ፈልጌ ነው። የኢትዮጵያው ላይ በሐዋሳ ዩኒቨርሲቲ ተማሪ የሆነውና ለእረፍት አዲስ አበባ የሚገኘው በረከት በቀለም የአገልግሎቱ መጀመር የከተማዋን እድገት እንደሚያሳይ ይገልጻል። በየሚዲያው የምንሰማውን የእድገት ተጨባጭ እንዲሆን ያደረገ ነው። ሁለተኛ ደግሞ ለአዲስ አበባ ውበትም ነው እና በጣም አሪፍ ነው። ከዋጋ አንጻር ምን ያህል ሚዛናዊ ነው? ፍትሃዊ ነው ዋጋው። ከሰው የመክፈል አቅም ጋር በማነጣጠር ዋጋው በጣም ተመጣጣኝ ፌር ነው ብዬ ነው ማስበው። አንደኛ ጊዜያችንን ሴቭ አድርገን ነው የምንሄደው። ሁለተኛ ከታክሲ ወደ ታክሲ በማቆራረጥ የሚብላላው ህዝብ በአንድ መስመር ስለሆነ የሚሄደው ዋጋው በጣም ፌር እና አሪፍ ነው። ተመችቶኛል። ትናንት አገልግሎት የጀመረው ከቃሊቲ የሚነሳውና ዳግማዊ ምኒልክ አደባባይ የሚደርሰው መስመር ነው። ቀጣዩ ጣቢያ ጎጃም በረንዳ እባኮትን ለመውረድ በስተቀኙ ያሉ በሮችን ይጠቀሙ ከአያት ተነስቶ ጦር ኃይሎች የሚሄደው ግን ገና አገልግሎት ላይ አልዋለም። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ኢንጂነር ጌታቸው በትሩ የዚህ ምክንያት ምን እንደሆነ ለቪኦኤ አብራርተዋል። የኢንዱስትሪ ፕራክቲስ ተራ በተራ ነው የምትጀምረው። ሁሉንም በአንድ ጊዜ ጀምረ። ምክንያቱም ኮመን ሴክሽን የምንላቸው አሉ። ኮመን ሴክሽኖች ላይ እንዴት አድርጎ ነው የሚሳለጠው የሚለውን ቀስ ብለህ ነው የምታየው። ይህንን ለማድረግ ነው እንጂ ምንም እንትን የለ፣ ኢንዱስትሪ ፕራክቲስ ነው። ዶክተር ጌታቸው ለምሳሌ አንዳንድ ቦታ ላይ በዋሻ ውስጥ ነው፣ ከመሬት ስር ነው አንዳንዱ መሬት ነው የሚሄደው፣ አንዳንዱ ደግሞ ከመሬት በላይ ነው የሚሄደው። ለምሳሌ መስቀል አደባባይ ለምን በአየር ላይ ሆነ? ዋነኛ አደባባይ ነው የከተማዋ። በውስጥ ቢሆን ኖሮ የሚሉ እንግዲህ የባለሙያ አስተያየቶች አይደሉም፣ ነግሮት እንደዚሁ የተለያዩ ሰዎች የሚያነሷቸውን ነው እንዴት ነው የሆኑት። የአላይንመንት ምርጫ የተለያዩ ጉዳዮችን ይመለከታል። አንደኛው መስመሩ ቶፖግራፊው የውጣ ግባው ከዚያ ስበ ወደዚያ ለማስመጣት ስትል የምታ በጣም በትንሽ በትንሽ የሃይት ልዩነት ነው የከፍታ ልዩነት የከፍታ ልዩነት ነው የሚሄደው እኛ የተፈቀደልን 18 ዲግሪ ብቻ ነው 18 ፐርሰንት ነው የተፈቀደልን ሲሉ በማን ማለት ነው ስታንዳርድ ነው ምግብ ስትነሳ አንድ ስታንዳርድ ይዘህ ነው እዚህ የቶፖግራፊ ፐርሰንቴጅ ስንት ነው በ100 ሜትር 1 ሜትር ከሰማንያ ብቻ ነው ላይ ከፍ የምትለው ያንን አሳልጠህ ለማግኘት ስትደርስ Lydet här till nästa. እስከ መስቀል አደባባይ ላይ ድረስ ልታደርገው ምትችለው ይሄን ቶፖግራፊ ኢንፍሉዌንስ አድርገው እንግዲህ ምናልባት ጊዮርጊስ ወደ ታች የወረድን ሀያ ሜትር መቶ ሜትር ወርደ ሁለመናውን አንደርጋውን ማድረግ ይቻል። ይሄ ደግሞ የገንዘብ ጉዳይ የአቅም ጉዳይ ቴክኒካል የሆኑ ጉዳዮች አሉ፣ የቴክኖሎጂ ምርጫዎች አሉ። እነዚህን ነገሮች ሁሉ አድርገን ስለሆነ ይህን ያህል ምንም መስቀል አደባባይ ከላይ በኩል መሄድ እንችል ነበር። ከጎን በኩል እኛ ጠርዟን ይዘን ነው እና አደባባዩ ጋር ምንም ግንኙነት የለም። አይተው ከሆነ የእግረኛ መንገዱ ላይ ነው ወጣው። እግረኛውንም መንገድ በጣም አልወሰነ ለጊዜው፣ የአዲስ አበባ ባቡሮች የሚሽከረከሩት በቻይናውያን ባለሙያዎች ነው። ለተወሰነ ጊዜ ረዳት ሆነው የሚቆዩት ኢትዮጵያውያን ባለሙያዎች በሶስት አመታት ውስጥ ኃላፊነቱን እንደሚረከቡም ተጠቁሟል። ይህንን ኃላፊነት ለመረከብ እየተዘጋጁ ካሉት አንዱ በቻይና ለአስር ወራት የሰለጠኑት ደበበ ከተማ ናቸው። እርሳቸውና ስልጠና የወሰዱ ሌሎች ኢትዮጵያውያን በሂደት ቻይናውያኑን እንደሚተኩ ያብራራሉ። ተከፋፍሎ ሁሉም ሰው በአንዴ በየተራው በየተራ በየያደር በየአመቱ ማለት ነው በየችለው ብቃቱን ወስዶ ራሱን ከተማመነ በኋላ ያ ነገር ላይ ስራ ውስጥ ንገባ እራስ መተማመን ካዳበራችሁ በኋላ እኛ አሁን እዛ የወሰድ ነው ብዙ ስልጠናዎች ወስድናል። እዚህም ከመጣን እስከዛሬ ድረስ ስል ስልጠና ላይ ሆናለ ነው ከስልጠና በኋላ አሁን ወደ አርባ ሰው ከዛ በኋላም አርባ እንደዛ እየተባለ ሁሉም ሰው ወደ አንድ መቶ ሰላሳ ሁለት ሰው ነው ለጊዜው እንትን እያለው እና ይሄ ለወደፊቱ እነሱም ኮንትራታቸው ሲጨርሱ ችሎታችን እራሳችን ላይ በተማመኑ በኋላ ሊገባ ይቻላል። የባቡር ትራንስፖርት አገልግሎት መጀመር ደስታን የፈጠረውን ያህል መስመሩ በሚያልፍባቸው መንገዶች ግራና ቀኝ በቂ መሸጋገሪያዎች አለመኖራቸውና የኅብረተሰቡም የግንዛቤ ደረጃ ስጋት እንደሚፈጥርባቸው የሚናገሩ አሉ። በተለይ ከአደጋ አንጻር ስለሚኖረው ስጋት የተጠየቁት የትራንስፖርት ሚኒስትር ወርቅነህ ገበየሁ የወጡ ሕጎች ተግባራዊ እንዲደረጉ ጥሪ አቅርበዋል። እንግዲህ ዋናው ነገር ይሄ ነው። በተለይ ሚዲያውንም ጠይቀው የጥንቃቄ ጉዳይ ላይ የበኩላችሁን ኃላፊነት እንድትጠየቁ ነው። ትናንት ከተማ ውስጥ በዚህ በቀላል ሬልዌይ ለማየት በምጓዝበት ጊዜ ራሱ ያየሁት አንድ ልጅ ዘሎ ሊገባ ሲል አደጋ ሊደርስ ይችል ነበር። ስለዚህ ህብረተሰቡ ይህን ነገር በደንብ መገንዘብ መቻል አለበት። እኛም በበቂ ሁኔታ ለማስገንዘብ እንሞክራለን። ህግ ወጥቷል። ከትላንት ወዲያ የሚኒስትሮች ምክር ቤት የባቡር ደህንነት አገልግሎትን በተመለከተ ህግ አውጥቷል። ደንብ አውጥቷል ማለት ነው። በዛ ደንብ ውስጥ የተዘረዘሩትን ሁሉንም ነገሮች አንደኛ ህብረተሰቡ በሚገባ አውቋቸው ተገንዝቧቸው በስራ ላይ እንዳያውላቸው በመኪና አደጋ የሚያልፉ የዜጎችን ህይወት እንዳለ፣ በተጨማሪ ደግሞ በዚህ አንድም ሰው እንዲሞት አንፈልግም። 475 ሚሊዮን ዶላር ወጪ የተደረገበትና አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ፕሮጀክት የመጨረሻው እንደማይሆን ሚኒስትሩ ተናግረዋል። በቀጣዮቹ አምስት ዓመታትም ተጨማሪ መስመሮች እንደሚዘረጉ ነው የጠቀሱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በባቡር ውስጥ ማጨስ፣ ምግቡም ሆነ መጠጥ መጠቀም የተከለከለ ነው።